የዩናይትድ አረብ ኤሚሬትስ መንግስት ለኢትዮጵያና ለኤርትራ መሪዎች የሀገሪቱን ከፍተኛ ሽልማት መሸለሙን አስመልክቶ አሉላ ማምሻውን የጠቅላይ ሚኒስትሩን ጽሕፈት ቤት ኃላፊ አነጋግሯል። አሉላ ስቱዲዮ ይገኛል። አሁን አሉላ፣ ሌላ ስም ጉዳዮችን አነሳችሁ። አመሰግናለሁ ሰለሞን። ወደዚህ ከመምጣት ጥቂት ደቂቃዎች ሲቀረው ያነጋገርኳቸው እንዳልከው በዋናው ዜና ሁለቱ መሪዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ የሀገሪቱን ታላቅ ሽልማት ወይም ሜዳሊያ ተቀብለዋል። የምጽዋ ወደብ ለኢትዮጵያ ገቢናዎች ንግድ ክፍት መሆኑ ሌላው ዜና ነበር። ሌላው ሁለተኛው ዜናችን ነው። መሰንበቻውን ደግሞ የዘገብንበት ሌላ ዜና ምናልባትም ትልቁ ብዙ የሚያነጋግረው ጠቅላይ ሚኒስትሩ ተፎካካሪ ይሏቸዋል ተቃዋሚዎችን ቢሏቸው ጋብዘው አወያይተዋል። በእነኚህ ሁሉ ተነጋግረናል። ሰዓት እንደፈቀደልንም እናቀርባለን። እሺ መልካም ጋ የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ በቅድሚያ ለጊዜው አመሰግናለሁ። ከዛሬው ትኩስ ዜና ብንጀምር ጠቅላይ ሚኒስትር አብይ አህመድና የኤርትራው የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ለብዙ ሺዎች እልቂት ምክንያት ለሆነው ጦርነት ማብቂያ እንዲሁም ስርታት ለዘለቀው በሁለቱ ሀገሮች መካከል ለነበረው ሰላም አልባ ግንኙነት ማብቂያ ማበጀታቸው ሰላም ለማምጣት ላበረከቱት የላቀ አስተዋጽኦ ሁለት መሪዎች የተባበሩት አረብ ኤሚሬት ከፍተኛ ሜዳ የተሸልመዋል። በዛሬው ዕለት እንግዳም ነውና የተለመደም ካለመሆኑም ከስሜቱም ጨምረው ቢገልጹልኝ፣ እንዴት ይህ እውቅና ወይም ሽልማት ሊሰጣቸው ቻለ? እንግዲህ በሦስቱ ሀገሮች የጋራ መግለጫ ላይ እንደተገለጸው የሁለቱ ሀገሮች የሰላም ስምምነት ለአካባቢው ሀገሮች ለመካከለኛው ምስራቅ፣ በአጠቃላይ ለአፍሪካ ቀንድም ጭምር ያለው ፋይዳ ትልቅ ስለሆነ ምሳሌም ስለሆነ በዚህ የተነሳ የተባበሩት አረብ ምሬት ለሁለቱ ሀገሮች መሪዎች ለህዝባቸውና ለአካባቢ ባደረጉት አስተዋጽኦ ይህንን ሽልማት ሲያበረክቱ መሆኑን በሽልማቱ ወቅት የተገለጸበት ሁኔታ አለ። በዚህ መልክ ይህ እንደተፈጸመ ነው የተገነዘብነው። በቀጥታ ቀደም ብለው ወደ ጠቀሱት ወደ ሶስቱ ሀገሮች የጋራ ጉባኤ ነው ሰዶት ዛሬ አቡዳቢ ላይ መጀመሩ ተገልጿል። የጋራ ውይይቱ በንግድና መዋልን ዋይ ፍሰት ላይ የሚያተኩር መሆኑን ተመልክቷል። በጥቅል በንግድና መዋልን ዋይ ፍሰት ወይም ሻሻል ሁኔታ ላይ የተገለጸው መሰረታዊ አጀንዳዎች ቢገልጹልን ውይይቱ ቀጥሏል። በሁለቱ ሀገሮች ወደ ሰላም መምጣት ሁለቱ ሀገሮች ላይ ኢንቨስትመንት የበለጠ እንዲስፋፋ እድል እንደሚሰጥ ለምሳሌ ኢትዮጵያና ኤርትራ ባለፉት የጠቅላይ ሚኒስትሩ ወደ አስመራ ባደረጉት የመጀመሪያው ጉብኝት ላይ አምስት ነጥቦች ሲፈረሙ በንግድና ኢንቨስትመንት አብሮ ለመስራት ነው የተስማሙት። ሁለቱ ሀገሮች ባሏቸው ጠንካራ ጎኖች ላይ ተኩሮ ሊሰራ እንደሚችል ይል በወደብ አገልግሎትም ላይ፣ በሌሎችም ዘርፎች ላይ ለመሰማራት ምቹ ሁኔታ እንደሚፈጠር ነው። እንግዲህ የሁለቱን ሀገሮች ስልም ከማገዝ አንጻር በፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል በጋራ ልማት ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳሉ ሆነው በሪጅኑ ላይ የተባበሩት አረብ ኤምሬትስን ሳውዲ አረቢያን አብሮ ለመስራት ፍላጎት ያሳየበት ሁኔታ ስላለ ከዚህ ጋራ በተያያዘ እንግዲህ የበለጠ ክላሪቲ የያዘና የሶስትዮሽን ብቻም አይደለም ሳውዲ አረቢያንም መጨመር እንችላለን። በጋራ የሚሰራበት ሁኔታ ነው እንግዲህ እየተመለከት ያለ ነው። አካባቢው ሰላም መሆኑ በተለይ የሁለቱ ሀገሮች መካከል ያለው ግንኙነት በጣም ፈጣን እና አስደናቂ በሆነ መንገድ በዚህ መንገድ መካሄዱ ምሳሌ ስለሆነ ደስታቸውን የገለጹበት ሁኔታ አለ። የኮሚኒኬ ውስጥ ሳውዲ አረቢያም ጭምር ገብታበታለች እና አራቱ ሀገሮች ብሎ መግለጥ ይቻላል። እና እነዚህ ያው ቀድሞ ይፋ ስላደረጉ ነው። ሌሎችም ሀገሮች፣ የተባበሩት መንግስታትም፣ የአውሮፓ ህብረትም፣ ሌሎች በግልም ያሉ የምዕራባውያን ሀገሮች አሜሪካን ጨምሮ የኤዥያ ሀገሮች ያው ደስታቸውን እናድናቆታቸውን ደሞ ይመስለናል። እንዲሁም የአፍሪካ ህብረት እና የአፍሪካ ሀገሮች ደግሞ እያንዳንዳቸው የሩዋንዳ ፕሬዝደንት ኦፍ አፍሪካ አንድ ጨምሮ ማለት ነው። የነዚህ ለየት ያደረገው ቀድሞ ወደ ተጨባጭ እርምጃ እየሄዱ መሆናቸው ለኢንቨስትመንት በንግድ አካባቢው ምቹ ሁኔታ መሆኑን ቀድሞ አውቀው ይህንን ድል በለጠ ነው በጋራ ለመጠቀም እያደረጉ ያሉ ጥረት ይመስለኛል። ስለዚህ ከዛሬም ውይይት አንዳንድ የግል ኢንቨስተሮችም ፍላጎት እያሳዩ መንግስታቱን ፋይናንስ ሊያደርጉ እንደሚችሉ ምልክት እየሰጡ ያሉበት ሁኔታ አለን። ስለዚህ የበለጠ ክሊር እየሆነ ሲሄድ ነገም ስላለ ዘርዘር መረጃ ማግኘት ይቻላል ማለት ነው። መልካም አቶ ፍጹም እንዳሉት በእርግጥም እጅግ ፈጣን ሊሰኝ የሚችል የለውጥ ሁኔታ ነው እየታየ ያለው። እዚህ ከኢንቨስትመንት ጉዳይ ሳንወጣ፣ ሌላው ትኩስ ዜና የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ መዘጋጀቱ ይፋ ተደርጓል። የሁለቱ ሀገሮች መልካም ግንኙነት የሚያበረታታና ወደዛ ሊያመራ የሚችል መሆኑን መገመት ይቻላል። ነገር ግን አሁን ስራ በተግባር ስራ መጀመር የሚያስችል ደረጃ ላይ ነው ያለው። እናንተ እስከተረዳችሁ ድረስ እንግዲህ በሁለቱም በኩል አብሮ ለመስራት ስምምነቱ አለ። ቀጥሎ የሚመጣው ይህ ስምምነት ወደ ተግባር መቀየር ነው። ወደ ተግባር ከመቀየር አንጻር ሁለቱ ወደቦች ምን አይነት አገልግሎት ሊሰጡ ይችላሉ የሚለውን የሚያጠና ቴክኒካል ቡድን ተቋቁሞ በሁለቱም ሀገሮች በኩል ስራ እየሰራ ነው ያለው። በተለይ ደግሞ የአሰብ ወደብ በቅርብ ከምጽዋም ቀድሞ ወደ ስራ የሚገባበት ሁኔታም እየታየ ነው ያለው። ዞሮ ዞሮ ሁለቱም ላይ ለመስራት ዝግጅነቱ እንዳለ ሆኖ ቀድሞ ወደ ስራ የሚገባው ቀድሞ ዝግጅት ያለው ለምሳሌ የመንገዶቹ መበላሸት፣ የወደቦቹ አገልግሎት የመስጠት አቅም ባለፉት አመታት ያው የጅቡቲ ወደብ ብዙ ስለተሰራበት፣ ብዙም ኢንቨስት ስለተደረገበት ያው አገልግሎት የመስጠት አቅሙ እንግዲህ ወደብ ስንል የክሬን የማንሻው፣ የመርከቦች የማስተናገጃ ሁኔታው፣ አወቃቀሩ፣ አደረጃጀቱ፣ ፈጣን አገልግሎቱ፣ ሌላው ተወዳዳሪነት እና ብዙ ብዙ ነገሮች ስላሉ ከነዚህ ከነዚህ አንጻር ሲታይ በተለይ በኢንቨስትመንት በኩል ወደፊት የሚሰሩት ነገሮች እንዳሉ ሆነው አሁን ባለበት አቅም እንዲያደርግ ይችላል የሚለውን ኮሚቴ ጥናት እንዳጠናቀቀ በአጭር ጊዜ አንጻር ምን ተደርጎ አያበሉትን መጀመር ይቻላል ከመካከለኛም ጊዜም የሚለው ውሳኔ ነው። አርፎበት እንግዲህ ወደ ተግባር የሚገባ ይሆናል። ስለዚህ በመሪዎች ደረጃ ፖለቲካል ቪዲዮ ወይም የመንግስታቱ አቶ የመሪዎቹ ህዝቦቹ ፈቃደኝነት አለ። ይህን እንግዲህ ወደ ተግባር ለመቀየር ያው በመሬት ላይ ያለው ነገር የሚወሰን ስለሆነ እየተሰራ ነው ያለ ማለት ነው። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ነበር የሰማችሁት። አድማጮች በመሰንበቻው በተካሄደው ጠቅላይ ሚኒስትሩ ተቃዋሚዎች ቢሯቸው ጋብዘው ባነጋግሯቸው ላይ የተካሄደውን ውይይት በነገ ምሽት እናቀርባለን። ለአሁኑ ግን አቶ ፍጹም አመሰግናለሁ። ጊዜ ስ አንተንም እናመሰግናለን አሉላ።